አቶ ሚካኤል ፈለቀ የኦዚ ኮፊ ሮስተርስ ባለቤት እና ዳይሬክተር፣ ወደ ቡና ንግድ ውስጥ ለመሰማራት ሀሳቡ እንደምን ውስጦ ሰረጸ? ጅማሮና ሂደቱስ ምን ይመስል ነበር? ወደ ቡና ብዝነስ ውስጥ ለመግባት ከዚህ ቀደም እቅዶም ወይም ፕላኑም አልነበረኝም። ነገር ግን ያው ሆስፒታሊቲ ብዝነስ ሰርቪስ ሴክተር ውስጥ ቢዝነስ ስለምሰራ ያኔ የመጀመሪያ ቢዝነስ ያ ስለነበር በሱ ምክንያት ብዙ የሆስፒታሊቲ ካፌዎችን እና ሆቴሎች ሬስቶራንቶቹን በማየት ቡና ቢዝነስ አትራክቲቭ ይመስላል፣ ዲማንዱም አለ እና ለምን ትራይል አናደርግም በሚል የነበረንን ዌርሃውስ ሳብ ዲቫይድ በማድረግ ሮስተሪ ያስገብተን ሁለት ሺህ አስራ ስምንት ላይ እንደ ትራይል ጀመርነው። ኢንተንቱ ቤሲክሊ የጄ ቡና ኢንዱስትሪ ቀላል አይደለም፣ ምክንያቱም ከአንድ ጀኔሬሽን ወደ አንድ ጀኔሬሽን የሚተላለፍ ነው። እኛ ደግሞ ደ ፈርስት ጀኔሬሽን ኢሚግራንት ኢንዱስትሪውንም የማጥናት ፕሮዳክቶቹንም የፕሮዲውስ የማድረግ ስላ ስለተጠመድን ስራ ላይ ያ ያ ጊዜያችንን ትንሽ ወስዶብናል እና በዛ ረገድ ብዙ ስራዎችን አጠናቀቀን። ሁለት ሺ አስራ ስምንት ሁለት ሺ ሀያ በነበረው ጊዜ ውስጥ ሮስቲንግ የማድረግ ችሎታችንን አዳበርን። ፕሮዳክታችንን ምን ላይ መስራት እንዳለብን እሱን ሰራን። ኮቪዱም ሄልፕ አላረገም ቢካዝ ሆስፒታሊቲ ላይ ስላለን ያ ያ ትንሽ የማርኬት ፔኔትሬሽናችንን ስሎዳውን አድርጎናል። አሁን አዲስ ኮንሰፕት ይዘን ሮስተሪውን ከዛኛው ቢዝነስ ጋር ሰፕሬት አድርገን በራሱ የቡና ሀሳብ ያው ኢትዮጵያም የቡና በርዝ ፕሌስም ስለሆነች እኛም ያ ኦነርሽፕ ስላለን በዛ ግፊት ያው ራሳችንንም ባለቤትም በጣም የገር ስለነበረች ቡና ላይ ለመስራት በዛ በዛ ያው ወደ ቡናው በትራያል ደረጃ ገባን። አሁን ያው እንደ እግዚአብሔር ፍቃድ ሽ ንግዱ ስራውልስ ተሰማርተው ያሉበት የኦዚ ኮፊ ሮስተርስ ጀመራችሁት ወደ ሶስተኛ ዓመት የተጠጋ ነው ያለው። ከጅማረው ጀምሮ እንደሚያውቁት የቡና ንግድ ብዙ ፕሮፌሽናል የሆኑ ሰዎች ተሰማርተውበት ያሉ ነው። ቀደሞ ትምህርት መሰረተው ደግሞ ምህንድስና ነው። ከምህንድስና ወደ መስተንግዶው፣ በተለይም ደግሞ ወደ ቡና ንግድ ሲገቡ ምን አይነት ተግዳሮቶች ገጥመዎት ነበር? አሁን ንግዱ ምን ደረጃ ላይ ይገኛል? በእርግጥ ልክ ነ ከኢንጂነሪንግ ባክግራውንድ ወደ ሰርቪስ ቢዝነስ ስንገባ ብዙ የተለያየ ነገሮች ናቸው ግን ከዛ የተማርነውን የልምድ ኤክስፒሪየንስ አፕላይ በማድረግ ስራዎችን በማቀላጠፍ በሾርት ተርም ውጤታማ ሆነናል። በኦዚ ፊልተር ውስጥ ማለት ዛሬ ይሄው በፐርዝ ውስጥ በደረጃ ደረጃ በቶፕ ፍሪ ውስጥ ነው ያለነው። ያ ማለት ሀያ ፐርሰንት የፐርዝን ማርኬት ሰርቪስ ያደረግ ነው በኦዚ ፊልተር። አሁን ያ እንዳለ ሆኖ ወደ ቡናው ስንመጣ ቻለንጁ የነበረው ቅድም እንደጠቆምኩት ተወልጄ ያደግኩት ደቡብ ኢትዮጵያ ውስጥ ነው። ሯችን ውስጥ ቡና አለ በአካባቢው በቡና ፕላንቴሽን ውስጥ ያለ አካባቢ ነው። ነገር ግን የቡና ኮንሰፕትን ወደዚህ ስናመጣው ቡናው ምንድን ነው? ቡና ሆኖ ነው ወይ የሚሸጠው? ትልቅ የማርኬቲንግ ቻለንጅ ነበር። ያን ደግሞ ጥሩ ቲም አፈላልገን አገኘን። ከፋውንዴሽን ጀምሮ የእኛን ሀሳብ ፍሩትፉል እስከመሆን ድረስ ከፓኬጂንግ ስሎጎን ጀምሮ የእኛን ሀሳብ በመረዳት ያን ወደ ማርኬቲንግ ስትራቴጂ በመቀየር ዛሬ ዊ አር ፑሽንግ ፎርወርድ ካሉት ከነባር የቡና ቢዝነሶች ጋር ጎን ለጎን እየሰራን ነው ያለ። ነው እንግዲህ ዋነኛው አላማችን በርት ፕሌይስ ኦፍ ኮፊ ኢትዮጵያን በማርኬቲንግ ደረጃ ያን ማስተዋወቅ ነው ፎር ዋይደር አውስትራሊያን ኦዲየንስ Particularly the Perth region and now the Western Australia region, and ownership, and logon, really understand the Yes, I run. We connecting them to the bean belt, from the birthplace of coffee to the bean belt of the world. And now, Ethiopia will not allow it. Charles, I know. Africa will not allow it. I in fact 60% of our stocks, Africa will not allow ከዛ በመቀጠል ደግሞ የሳውዝ አሜሪካም የሳውዝ ኢስት ኤዥያም ቡና አለን የኮሎምቢያ፣ የብራዚል፣ የፒኤንጂ፣ የኢንዶኔዥያ እና የኢንዲያ ቡናዎችንም ስቶካችን ውስጥ አቨይላብል አድርገን ይኸው ንግዱን ኮምፔቲቲቭ በሆነ መንገድ እያቀላጠፍ ነው ነው ያለ ነው። የቡና ንግዱ በተለይ በፐርዝ ምዕራብ አውስትራሊያ ውስጥ በምን መልኩ ነው የተቆሉ ቡናዎችን በማከፋፈል ረገድ ቻናው? ከዛስ ባለፈ ራሱን የቻለ ካፌ ከፍታችሁስ በችርቻሮ መልክ ታቀርባላችሁ ከፐርዝ ባለፈስ ወደ ተቀረው የአውስትሬሊያ ክፍለ ሀገራት ውስጥ ለማሰራጨት እና ኢትዮጵያውያን ዘንድ እንዲደርስ ለማድረግ ከዛም አልፎ አውስትሬሊያ ነዋሪዎች ዘንድ እንዲደርስ እና ወደ ባህር ማዶም አልፎ እንዲዘልቅ በዛ ላይ እያደረጋችሁ ያላችሁ ጥረት ምንድን ነው? በምን መልክ ነው ንግዱ አሁን እየሄደ ያለው? ንግዱን ሪሊ ወደ ቤሲክ ፋውንዴሽን ነው ያመጣ ነው። ቅድም እንዳልኩ የመጀመሪያ ሀሳባችን ሊትመስ ቴስት ማርኬቱን ቴስት የማድረግ ኦፖርቹኒቲ ነበር የነበረን። ያን አድርገን ጨርሰን፣ አሁን በቀጣይነት ኮፋውንዴሽን ፋውንዴሽን ምንድን ነው ንግዱ? ከኛ የምጠብቅብን የቡናው ንግድ ምንድን ነው? ፋውንዴሽን ያስፈልጋል። ክሊር የሆነ ጂኦግራፊካል ሎኬሽን ያስፈልጋል። ያ ደግሞ ምን አይነት ስራዎችን በውስጡ ይይዛል የምለውንም ጎን ለጎን አይተን ካፌም እንደማስፈልግ ካፒንግ ፕሌስም የቡና አፍቃሪዎች መጥተው የተለያየ ቡናውን የምቀምሱበት አሮማውን የማሸቱበት ካልቸራሊ ከኛ ጋር አብረው በሂደት የምጓዙበትን ሚንስ ነው ያስቀምጥ ነው። ሌላውም ደግሞ መጥቶ የባሪስተር ኮርስ የምወስድበት ከዛም አልፎ ደግሞ የፋውንዴሽን ኦፍ ሮስቲንግ ትምህርት ቀስሞ ወስዶ ሲፈልግ ካፌ የምከፍትበት ከዛም አልፎ ደግሞ ሮስተሪ ውስጥ ተቀጥሮ የሚያስፈልገውን ችሎታ እና ኖሌጅ ሰተነው የሚቀጠርበትን ሚንስ እያመቻቸን ነው ያለ ነው። እና ይሄ ምንድን ነው ለእኛም እንደ አዲስነታችን በቢዝነስ ሶስት ዓመት ነው እስካሁን ያደረግ ነው። እንደ አዲስነታችን በቢዝነስ ውስጥ እኛም ለርኒንግ ኤክስፒሪየንስ የወሰድን ቡናውን መስፋፋት ባለበት ረገድ ያስፋፋን ነው ያለ ነው። ዌስትን አውስትራሊያ ሶፋር በሪቴል ውስጥ አቺቭ አርገናል። ሪቴለሮች ውስጥ ቡናችን ይገኛል። ከዛም አልፎ አሁን ካፌ ከፍተናል። ካፌ ካፌያችን ውስጥም ደግሞ ሪቴል ሾፕ አለ። መተው ቡናውን ፒክ አርገው ካስፈለገም ኦንላይን ኦርደር እኛም ድሊቨር የምናደርግበት ሚንስ አለ። እነሱም መተው ደግሞ ከካፌያችን ፒክ የሚያደርጉበት ሚንስ አመቻችተናል። ወደ ሌላው ኤክስፓንሽን ፕሮጀክት ስንገባ እንደምታውቀው ቡና ጠጪዎች ፍሬሽ ቡና ይፈልጋሉ። ፍሬሽ ቡና ደግሞ እንደማስፈልገው የወደፊት ፕላናችን ውስጥ አለ፣ ኤክስፓንድም የማድረግ ግን ያው መነሻችንን መጀመሪያ በደንብ አድርገን መስራት አለብን። እሱ ላይ ነው። ዘኔክስት ፎር ቱ ፋይቭ የርስ የማስፈልገንን ቡና እኛው የምናስመጣበትን ሚንስ ለመፍጠር እንጥራለን። ከዛ አልፎ ደግሞ ያናችን ካደረግን ኤክስፓንድ የምናደረግበት ካፌዎቻችንን ኤክስፓንድ የምናደረግበት ካስተመሮቻችን ሎንግ ዲስታንስ ትራቨል ሳያደርጉ እዛው ባሉበት ቡናችንን የሚያገኙበትን ሚንስ እንፈጥራለን ማለት። ለአሁን ግን ያው ሁሉንም በአንድ ፋሲሊቲ ውስጥ አስቀምጠን ቢዝነሱንም ሞኒተር እያደረግን ነው። እንደገና ደግሞ ክላይንቶቻችንንም በደንብ አቅርበናቸው ወደኛ የእነሱንም ሀሳብ የእነሱንም ደግሞ ፊድባክ የሰማን ኢምፕሩቭ ቢዝነሳችን የምናደርግበትን ሜት እያመቻቸን ነው ያለ ነው። እዚህ በሜልበርን ወይም ብሪስበን ወይም ሲድኒ ሆባርት፣ የተለያዩ ከተሞች ውስጥ ያሉ ኢትዮጵያውያን የእናንተን የቡና ምርት ግልጋሎት፣ ወይም ውጤት ለመጠቀም ቢፈልጉ በምን መልክ ማግኘት ይችላሉ? ለጊዜው ለፐርዝ ነዋሪዎች ለብቻ የተወሰነ ነው። ማግኘት ይችላሉ። በእርግጥ ከሲድኒም ከሜልበንም ኦርደሮች ይመጣሉ። ኦንላይን ኦርደሮች ኦንላይን ገብተው ቡናቸውን ኦርደር ካደረጉ በኋላ እኛ እንልክላቸዋለን። ያን በአስተማማኝ መልኩ ቡናቸውን እንዳገኙ በምንልከው ሚንስ ልከን ቡናውንም ከእኛ ጋር አብረው ጆይ እንዳደረጉ ይፈጥረናል። ያን ሚንስ አስ ፋር አስ ሪታይል ኮንሰርንስ በተለይ ሜልበንና ሲድኒ ኮቪዱ ነው እንጂ ትንሽ ስሎዳውን ያደረገን። ኢንቴንታችን የነበረው እንደውም ሾኬዝ ፕሮዳክታችንን አምጥተን በተለይ መልበን ሾኬዝ አድርገን ጀንዊን የሆነ ሰፕላየር አግኝተን በዛ ሚንስ ቡናችንን ሰፕላይ የማድረግ እቅድ ነበረን። ያ እቅድ በእርግጥ አሁን ባለው የሎክዳውን ሲትዌሽን እና አሁን ባለው ነገሮች በኮቪድ ምክንያት ውሳስበዋል ግን ያ እንትን እንዳለ ወደዛኛ እቅድ ወደ መጀመሪያ እቅዳችን መሄዳችን አይቀሬ ነው። ግን ያን ከማለቴ በፊት በእርግጥ የፐርዝም ነዋሪ መጥቶ ኦዚ ኮፊ ሮስተርን ፊዚክሊ አይቶ ኢንጆይ አርጎ ለእኛ አምባሳደር እንደሆን እንፈልጋለን። በጠቅላላ ለአውስትራሊያ ነዋሪዎች ቡናችንን ኦንላይን ኦርደር ለማድረግ ኦዚ ኮፊ ሮስተርስ ዶት ኮም ገብተው የፈለጉትን ቡና መርጠው ፐርቸስ በማድረግ እኛ ያን ፐርቸስ ሪሲቭድ ስናደረግ ቡናችሁን እልክላችኋለን። በተጨማሪም ደግሞ ለፈርዝ ናሪዎች ለጊዜው ካፌያችንን ከአምስት እስከ አስራ አንድ ኤኤም ይከፍታለን። ግራንድ ኦፕኒንግም ደግሞ ይሄ የሚመጣው ቅዳሜ ይኖረናል። ግራንድ ኦፕኒንጉ ከናይን ኤኤም እስከ አስራ ሁለት ፒኤም ነው። በዛ ውስጥ መታችሁ በአድራሻችን ሀያ ሶስት ቪኒኮም ድራይቭ ከኒንግል በመምጣት ፓርቲስፔት ብታደረጉ ደስ ይለናል። ይሄ የሀገራችንን ፕሮዳክት ለሁሉም የምናስተዋውቅበት የኢትዮጵያንም ታሪክ ምክንያቱም አንዱ የማርኬቲንግ ስትራቴጂያችን ያደረግ ነው። ኤግዛምፕሉ ሮያል ብለንዳችን ኢትዮጵያን የሶስት ሺህ ታሪክ ጎን ለጎን ከቡናው ጋር አብረን እያስተዋወቅን ነው ያለ ነው። የአፍሪካ ዩኒየንም ደግሞ ብለንዳችን ሴም ኮንሰፕት ኖሮት ኢትዮጵያ የአፍሪካ ዩኒየን መቀመጫ መሆኗን ኢትዮጵያ ፓንአፍሪካኒዝምን በደንብ አቀንቃኝ መሆኗን የማስረዳ አጌን ወደ ታሪክ ራሳችንን መልሰን የኢትዮጵያን አስተዋጽኦ የኢትዮጵያንም ታሪክ ለዓለም ህብረተሰብ ጎን ለጎን የሚሸጥበት ሚንስ ነው። ስለዚህ መጥታችሁ እንደ አንድ ኢትዮጵያዊ ከኛ ጋር በደስታ ግራንድ ኦፕኒንግን ብታከቡ በጣም በጣም ደስ ነው የምለን የምለን እኔም ባለቤቴም በመክፈቻችሁ ላይ የሚገኙ የፐርዝ ነዋሪ ኢትዮጵያውያን ወይም ሌሎች እንደዚሁ በእለቱ የሚገኙ ሰዎች መጥተው ምን አይነት መስተንግዶ ነው የሚጠብቁት? ምን ማድረግ ይችላሉ? እናንተ መክፈቻ ላይ ፕሮግራማችን ዘጠኝ ሰዓት ይጀምራል። ዘጠኝ ሰዓት ላይ ውጪ ድንኳን ጥለን ገስት ይኖሩናል። ከመንግስትም አካል የሚገኙ ገስቶች አሉ። ከሎካል ኤምፒዎችም ይገኛሉ። እነሱም ንግግር ያደርጋሉ እኛም ስለ ኤስታብሊሽመንታችን ንግግር እናደርጋለን። ከዛ በመቀጠል ሮስትሪውን ቱር የማድረግ ፕሮግራም አለን፣ ካፌውን ቱር የማድረግ ፕሮግራም አለን፣ ሌርኒንግ ሴንተሩን ወይም ትሬኒንግ ሴንተሩን ቱር የማድረግ ፕሮግራም አለን፣ ካፒንግ ሩሞቹን ቱር የማድረግ ፕሮግራም አለን እና ሮስትሪን አጥባክ ቱር የማድረግ ፕሮግራም አለን። ከዛም በመቀጠል ባቢኪዩ ሲዝል ፕሮግራም አለን። ያን ጎልድ ዶኔሽን ደግሞ በቀጥታ ለፋርመሮች ኢትዮጵያም ላሉ ኬንያም ላሉ ኢንዶኔዥያም ላሉ ኮሎምቢያም ላሉ ፋርመሮች በፌር ትሬድ በኩል ያን ጎልድ ኮይን የሸጥነውን ሶሶጅ በዛ መልኩ እናስተላልፋለን ማለት ነው። ጎን ለጎን በአንድ ድንጋይ ሁለት ወፍ የመምታትም ሀሳብ አለን ማለት፣ እኛ ቡናችንን በፌር ትሬድ እና በሊጋል ሚንስ አምጥተን ማከፋፈልም መሸጥም የምንፈልገው ያን ግን ስናደረግ ዋናው ዋናውን አክተር ወይም ተዋናይ መርሳት የለብንም። ያው ተዋናይ ደግሞ ገበሬው ነው። ገበሬው ማግኘት ያለበትን ማግኘት አለበት። ያን ደግሞ ስራ ለመስራት እኛ እንደ ኢትዮጵያውያንም ኃላፊነት አለብን። እንደ ቢዝነስ ኦነሮቹም ደግሞ ትልቅ ኃላፊነት ተጥሎብናል እና ወደፊትም የምናደርገው ጎን ለጎን በተለይ በተለይ የኢትዮጵያ የቡና ገበሬዎች ማግኘት ያለባቸውን እንዳገኙ የቻልነውን ሁሉ እንጥራለን። ከኢትዮጵያ መንግስት ጋር ሆኖ ከዓለምም አውስትራሊያ መንግስት ጋር ሆነን የቻልነውን ያን ለማድረግ እንሞክራለን እንጥራለን። ክላይንቶቻችንም ካስተመሮቻችንም ደግሞ ዳይሬክትሊ የእነሱን ታሪክ የሚሰሙበትን ሚንስ እናመቻቻለን። ማለት የእኛ ታሪክ ብቻ ሳይሆን የእነሱም ታሪክ ጎን ለጎን ከኛ ጋር መንጸባረቅ አለበት። ያ ነው ዋናው ኮንሰብቱ። አቶ ሚካኤል ፈለቀ የኦዚ ኮፊ ሮስተርስ ባለቤትና ዳይሬክተር፣ ስለ ቃለ ምልልሱ እናመሰግናለን። ወደፊት ጥረቶ ፍሬያማ ሆኖ ቄታማ እንዲሆን መኞታችን ነው። በጣም ነው የምናመሰግነው ካሳሁን። ነገሮች ተወሳስበው ነው እንጂ አንተም በአካል ተገኝተህ ሰረሞኒውን ብትካፈል በጣም ደስ ይለን ነበር። እንግዲህ በአካል እስከምንገናኝ ድረስ እግዚአብሔር ከእናንተ ጋር ይሆን። በርቱ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።